በመቀሌ ከተማ የጤፍ ዱቄት ከኖራ ጋር ደባልቆ ለማረሚያ ቤት በማቅረብ የተጠረጠረ ነጋዴ በቁጥጥር ስር መዋሉ ታውቋል። ዱቄቱን በመፍጨት የተባበሩ ሁለት ወፍጮ ቤቶችን መዘጋታቸው ታውቋል። አለም ፍስሀ ከመቀሌ ዘገባውን ልኮልናል። ታህሳስ ስምንት ቀን ሁለት ሺ አስር ዓመተ ምህረት ያልተለመደ ቆሻሻ መንገድ ላይ ሲያልፉ የተመለከቱ ሰዎች በዘጠኝ ከመቀሌ ማረሚያ ቤት የተደፋ መሆኑን አረጋግጫለሁ። የመቀሌ ከተማ ማረሚያ ቤት ለታራሚዎች እንጀራ የሚያቀርቡ ነጋዴዎች ጨረታ አወዳድረዋል። በውድድሩ አቶ ሚሮን የተባለ ነጋዴ ከጓደኛው ጋር አሸናፊ መሆኑ ታውቋል። ነጋዴዎች ታህሳስ 16 ቀን 2010 ዓ.ም እንደተለመደው በርከት ያለ ሊጥ በማቅረብ ለእንጀራ እንዲዘጋጅ አድርገዋል። ይህ በ17 ትላልቅ ጎማዎች የተዘጋጀ ሊጥ ከኖራ የተደባለቀ መሆኑን ተጠረጠረ። የማረሚያ ቤቱ የሕክምና ባለሙያና የሚመለከታቸው አካላት በተገኝበት እንዲደፋ ተወሰነ። ይህ በ17 ትላልቅ ጎማዎች የተሞላ ሊጥ በመቀለ የጥላት አገልግሎት መኪናዎች ተጭኖ በሁለት ቦታዎች ተደፋ። አቶ ሜሮን በየጊዜው ይህንን ያህል ሊጥ የሚያቀሩት በወፍጮ ቤት እያፈጩት ሲሆን ለዚህ ተግባር የዋሉ እንደ ማርያም ዳህና አድሃ የሚገኙ ሁለት ወፍጮ ቤቶች እንዲዘጉ ተደርገዋል። ይህ ጤፍና ኖራ ደባልቀው ያቀረቡ ነጋዴ አቶ ሜሮንና የወፍጮ ቤት ሰራተኞች በቁጥጥር ስር ውለዋል። የአቶ ሜሮን ጓደኛ ግን እስካሁን በቁጥጥር ስር አልዋለም፣ ማንነቱም አልተገለጠም። ይህ እንዳለ ሆኖ ኖራ ተደባልቆበታል የተባለ ሊጥ ለተሻለ ምርመራና ተጨማሪ ማብራሪያ በአይደር ሪፈራል ሆስፒታል ባለሙያ ታጅቦ ወደ ፌዴራል መላኩ ተገልጠዋል።